የባህል መድረክ ከ27ት የዓለም ሀገራት የተውጣጡ 250 ከያኔዎች የተካፈሉበትና 200 ሚሊዮን የዓለም ነዋሪ በቀጥታ ስርጭት የተከታተለው የዘንድሮው በዓለም ግዙፍ የሙዚቃ ውድድር አሸናፊ የ29 ዓመቱ ስዊድናዊ የፖፕ ሙዚቃ አቀንቃኝ ማነስ ዜልሜርሎ ሆኗል። ከጎርጎሮሳውያኑ 1956 ጀምራ ይህንን የሙዚቃ ውድድር ተካፋይ የሆነችው ጀርመን በበኩሏ በዘንድሮ ውድድር ውራ መውጣቷ ይህንን የሙዚቃ ውድድር ውድድር መድረክ በሚከታተሉ ጀርመናውያን የሙዚቃ አፍቃሪዎች ዘንድ ከፍተኛ የሀዘን ድባብን ነበር የፈጠረው። በዕለቱ ዝግጅታችን ዘንድሮ ስለተካሄደውና በዓለማችን ግዙፍ እንደሆነ ስለሚነገርለት ዩሮቪዥን ሶንግ ኮንቴስት ስለተሰኘው የአውሮፓ የሙዚቃ ውድድር መድረክ ቅንብር ይዘናል። መልካም ቆይታ። He said, Go dry your eyes and live your life like there is no tomorrow, sign. And tell the others to go singing like a hummingbird, the greatest anthem ever heard. We are the heroes of our time, but we're dancing with the demons in our minds. ዘንድሮ ለስድሳኛ ጊዜ የተካሄደው ግዙፉ የአውሮፓ ሀገራት የሙዚቃ ውድድር ዩሮቪዥን ሶንግ ኮንቴስት አሸናፊ ሙዚቃ ነበረ። ዘንድሮ ኦስትሪያ መዲና ቪየና ላይ በተካሄደው ውድድር ከ27 የተለያዩ የዓለም ሀገራት የተውጣጡ ከያኔዎች ለጆሮ የሚጥም ሙዚቃን ለውድድር ይዘው ቢቀርቡም የ29 ዓመቱ ስዊድናዊ የፖፕ ሙዚቃ አቀንቃኝ መነስ ዜሜርለው ሂሮ ከተሰኘው ሙዚቃ ጋር ሊበልጡት አልቻሉም። በሙዚቃው ጣጥሏቸው አልፏል ሲሉ የተለያዩ የብዙሃን መገናኛዎች በማወደስ ዘግበውለታል ዩሮቪዥን ሶንግ ኮንቴስት የተሰኘው የሙዚቃ ውድድር አውሮፓውያን እርስ በርስ ጦርነትን አቁሞ ለጋራ መተሳሰርና መግባባትና መደጋገፍ የጀመሩበት የጋራ መድረክ ሲሆን ሁለተኛ ዓለም ጦርነት በተጠናቀቀ በ12ኛ ዓመቱ እንደ አውሮፓውያን አቆጣጠር 1956 ዓ ም የአውሮፓ የራዲዮ ስርጭት ማህበር ለመጀመሪያ ጊዜ ያቋቋመው የሙዚቃ ውድድር እንደሆነም ጽሁፎች ይጠቁማሉ። ነገሩ የአውሮፓውያን ተሰኘ እንጂ የራዲዮ ማህበር አባል ሀገራት ሁሉ የሚሳተፉበት ሲሆን የማህበሩ አባላት እስራኤልን፣ የእስያ ሀገራትን፣ እንዲሁም የሰሜን አፍሪቃ ሀገራትንም ሁሉ ያጠቃልላል። እንደውም ዘንድሮ ከአውሮፓ ርቃ የምትገኘው አውስትራሊያም ለመጀመሪያ ጊዜ ይህንን ውድድር ተካፍላለች። ኦስትሪያ ዘንድሮ ይህንን ግዙፍ የሙዚቃ ውድድር ለማዘጋጀት የበቃችው በአለፈው አመት ዴንማርክ መዲና ኮፐንሃገን ላይ የተካሄደውን 59ኛ የአውሮፓ የሙዚቃ ውድድር ኮንቺታ ቮርስ በተሰኘው ሪዛም ጸጉረ ዘላጋ ቀሚስ አጥላቂ ከያኔ አሸናፊነትን በማግኘቱ መሆኑ ይታወቃል። ወደ ጀመርነው ርዕስ ስንመለስ ታዲያ ኦስትሪያ አገሯ ላይ ይህንን የዓለም ግዙፍ የሙዚቃ ውድድር ስታዘጋጅ ከጎርጎሮሳውያኑ 1967 ዓ.ም በኋላ ዘንድሮ ለሁለተኛ ጊዜ አዘጋጅ መሆኗ ነው። ዘንድሮ በተዘጋጀው በ60ኛው የዓለም ግዙፍ የሙዚቃ ውድድር ላይ ሁለተኝነትን ያገኘችው ሩሲያዊቷ ሙዚቀኛ ፖሊና ጋጋሪ ጋጋሪና ኤ ሚሊዮን ቮይሴስ የተሰኘውን ሙዚቃዋን ይዛ በመቅረብ ነው። የዛሬ ሁለት ሳምንት ግድም ኦስትሪያ ላይ በተካሄደው ስድሳኛ የአውሮፓ ሀገራት የሙዚቃ ውድድር ላይ ግራንዴ አሞሬ በተሰኘ ሙዚቃቸው ሶስተኝነትን ያገኙት ከኢጣሊያ የመጡት ሙዚቀኞች ነበሩ። እስከ አስረኛ ደረጃን ከያዙት ሀገራት መካከል የሌትላንድና የቤልጅየም ሙዚቀኞች በመድረክ ይዘው በቀረቡት ሙዚቃ በዓለም የሙዚቃ አፍቃሪዎች ዘንድ እውቅናን እንዳገኙ ተመልክቷል። አርሜኒያ በዘንድሮ ውድድር ባቀረበችው ሙዚቃ አስራ ስድስተኛ ደረጃን የያዘች ሲሆን በመድረኩ ከቀረቡት ስድስት ሙዚቀኞች መካከል ትውልደ አርሜንያዊው ኢትዮጵያዊ ቫሄ ቴልቢያን ይገኝበታል። ቫሄ ውድድሩን አጠናቆ ወደ መኖሪያ ሀገሩ ወደ ኢትዮጵያ ከተመለሰ ዛሬ አራተኛ ቀኑን ይዟል። ባሄ የነበረውን የውድድር ድባብ እንዲህ ያጫውተናል። በአጠቃላይ በጣም እኔ ቃል ያጥረኛል ለመግለጽ እንዴት አይነት የሚገርም እና የሚደንቅ የሙዚቃ ውድድር እንደነበረ። እኔ ይሄን ያህል ትልቅ እንደነበረ አዎ አውቃለሁ፣ ግን እዛ ሄዶ ኤክስፒሪየንስ ማድረጉ መሳተፉ ነው በደንብ የሚያሳውቀው ምን ያህል ትልቅ እንደሆነ። ይሄ የአውሮፓ ውስጥ እና ያው ሄደን ተሳተፍን የመጀመሪያው እስኩን፣ ሴሚፋይናል ላይ ዘፍነን ወደ ፋይናል አለፍን። በድምጽ ነበር ያለፍነው እና በጣም በጣም የሚገርም ነበር። እንግዲህ እኔ ይሄን ያህል የሳውንድ እና የመብራት እንግዲህ የላይቲንግ ኢንጂኒሮቹ እንዳለ ግራሚ አዋርድ ያሸነፉ ነበሩ። ከነሱ ጋር እንግዲህ በመስራት እኔ ትልቅ ኩራት እና ክብር ነው የሚሰማኝ እውነት። የሚገርም ነበር፣ የሚደንቅ ነበር። ከኢትዮጵያ እንደመጣህ ነግረሃቸዋል? የነገርካቸውስ ምን አሉ? በአጠቃላይ ሌሎቹን አግኝተሃል? ጀርመኖችንም አግኝተሃል? ቡድኑ ታሪክ በደንብ እየታወቀ ነበረ በጣም እየተወራ ነበረ፣ ስለኛ ምክንያቱም ከአምስት የተለያዩ አህጉሮት እና አንድ ደግሞ ከአርመን ሀገር ዘፋኝ እንዳለ በጣም ያውቁ ነበረ። የእኛ ፕሮፋይል ላይም ራሱ ተጽፎ ነበረ፣ የእኛን ታሪክ የእያንዳንዳችን እና እርግጥ እኔ የትም ሲሄድ ከኢትዮጵያ የመጣው አርመን መሆኔን ሁሌ ነው የምገልጠው እና በሱ ሁልጊዜ ይጠይቁኝ ነበር፣ አንተ ከየት ነበር? አፍሪካን ነው የምትወክለው? አዎ እና የት ሀገር ነህ ግን ሲሉኝ፣ ያው ኢትዮጵያ ብዬ ነግራቸዋለሁ። ብዙ በደንብ ያውቃሉ። የኢትዮጵያ የሙዚቃ ስታይሉ እንትን ፕሪንስ ያደረገ ሰው አሉ። እርግጥ ያውቃሉ። ስለ ኢትዮ ጃዝ በተለይ የሚያውቁ ሰዎች ነበሩ እና በጣም የሚገርም ነበር። በጣም እንግዲህ ይሄን ያህል ትልቅ ሙዚቀኞች ከነዚህ ትልቅ ከታወቁ ዘፋኞች ጋር ውድድር ላይ በመሳተፌ እኔ እውነት ትልቅ ደስታ ነው የሚሰማኝ እና በጣም ደስ የሚል ነገር ነበር እውነት ሀገራት መካከል ድልድይን መገንባት የሚል መርህን ያነግበው ዘንድሮ ለስድሳኛ ጊዜ የተካሄደው የአውሮጳ የሙዚቃ ውድድር ሙዚቃ ማሳያ ብቻ ሳይሆን የባህል ልውውጥ የሚታይበት፣ ህዝብ አንድ የሚሆንበት መድረክ መሆኑን አይቻለሁ ያለን ትውልደ አርመኑ ኢትዮጵያዊ ሙዚቀኛ ባሄ ቴልቢያን በመቀጠል፣ አዎ በጣም ትክክል። የሙዚቃ ውድድር በመልኩ እንደዛ ሆኖ፣ ግን በተለይ የአሁኑ ዓመት አውስትሪያ ውስጥ የተካሄደው ሲሙ እንበል የውድድሩ ሲም ቢልዲንግ ብሪጅዝ ነበረ የሚባል የነበረው እና የእውነት የአገሮች የሚገናኙበት በተለይ በሙዚቃ ዘፈኖቹ በእንግሊዝኛው ቢሆኑ አብዛኞቹ፣ አሁን ከጣሊያን ሀገር የመጡት ግን ጣሊያንኛ ነው የዘፈኑት። ግን በቃ በጣም ኢንተርናሽናል ቋንቋ ነው። ሙዚቃ ማለት እና ያገናኝን ለአሁኑ አውሮፓ ብቻ ሳይሆን ከአውስትራሊያ ምራቱ የተወዳደረ ነበር። ከአሁን በኋላ የሚወዳደሩ ይመስለኛል። በየዓመቱ ከአውስትራሊያ እና በጣም እንግዲህ አገሮችን ዓለምን በቃ እንትን የሚያደርግ ነው፣ ዩናይት የሚያደርግ ነገር ነው። ሙዚቃ በጣም ደስ የሚል ነገር ነበር። እንግዲህ ኢትዮጵያ ከገባህ በኋላስ እንዴት ነበረ አቀባበል የተደረገልህ? በጓደኞች በጋዜጠኞች የተጠየቅከው ነገር አለ? ልክ ከዛ በኋላ ወደ እኔ ትንሽ ለማረፍ ወደ ሮም ሄጄ ነበረ፣ ከዘመዶቼ ጋር። ገና አልሰሙም መመለሴ። ጓደኞቼ እርግጥ ሰምቷል፣ ደስ ብሏቸዋል። ሜሴጅ ይደርሰኛል፣ በጣም አኮራህን፣ በጣም ደስ ነው ያለ። እንደዚህ ትልቅ መድረክ ላይ ማለት እስከ ሁለት መቶ ሚሊየን ሰው የሚያየው ውድድር ነው እንግዲህ ሞር ኮንሰርትን በለው ውድድርም ቢሆን የሀገሮች ኮንሰርት ነበረ። በእርግጥ በጣም ጎበዝ ዘፋኞች፣ በጣም የሚገርሙ ሙዚቀኞች እና በጣም ደስ ይላል። በእርግጥ አሁን ከገባ በኋላ ኢትዮጵያ ውስጥ ገና እየጠበኩኝ ነው። አንዳንድ ሰዎች ያው ሬዲዮ ላይም ኢንተርቪው እናደርጋለን ብለው ትጠይቀውኛል እየጠበኩኝ ነው። ያው ጊዜው ሲደርስ ማለት ነው። እስከዛሬ በዚህ ውድድር ከአፍሪቃ ሞሮኮ እንደ ጎርጎሮሳውያን አቆጣጠር በ1980 ዓ ም ላይ ተሳታፊ ነበረች። የአውሮጳ የራዲዮ ስርጭት ማህበር አባል ሆነው በዚህ ሙዚቃ ውድድር እስከ ዛሬ ያልተሳተፉት ሀገራት አልጄሪያ፣ ቱኒዚያ፣ ሊቢያ፣ ግብፅ፣ ዮርዳኖስ እና ሊባኖን ይገኙበታል። የአውሮጳ የራዲዮ ስርጭት ማህበር አባላት በአጠቃላይ 75 ሲሆኑ 56ቱ አውሮጳ ውስጥ የሚገኙ ቀሪዎቹ ደግሞ ሰሜን አፍሪቃና እሲያ ውስጥ የሚገኙ ሀገሮች መሆናቸው ተመልክቷል። ዘንድሮ ይህን ውድድር ለመጀመሪያ ጊዜ ተሳታፊ ሆና አምስተኛ ደረጃን ያገኘችው አውስትራሊያ በውድድሩ እንደምትሳተፍ ማህበሩ ይፋ አድርጎ ነበረ። Chiudo gli occhi e penso a lei, il profumo dolce della pelle sua. È una voce dentro che mi sta portando dove nasce il sole. Sole sono le parole, ma se vanno scritte tutto può cambiare. Senza più timore te lo voglio urlare, questo grande amore. Solo a te ጀርመንና ኦስትሪያ ዘንድሮ በተካሄደው ስድሳኛ የአውሮፓ ሀገራት የሙዚቃ ውድድር እድል አልቀናቸውም። ሁለቱም ሀገራት ምንም ነጥብን አላገኙም። ከውድድሩ የወጡት በዜሮ መሆኑን ተከትሎ በብዙሀን መገናኛ ርዕሱ ደምቆ ነው የሰነበተው። ጥንት በጀመረው በዚህ የሙዚቃ ውድድር ጀርመን በዜሮ ስትወጣ ለሶስተኛ ጊዜ መሆኑም ተነግሯል። ዘንድሮ እንዲሁም ጥንት በጎርጎሮሳውያኑ 1964ና 1965 ዓ ብላክ ስሞክ የተሰኘውን ሙዚቃዋን ይዛ ጀርመንን ወክላ ያቀረበችው ወጣቷ ጀርመናዊት ሙዚቀኛ አነሶፊ እንዲህ ነበር በመድረክ ሙዚቃዋን ያቀረበችው። እንደ ጉርጉሮሳውያን አቆጣጠር 1956 ዓ ም ለመጀመሪያ ጊዜ በስዊዘርላንድ ሉጋን ውስጥ የተካሄደው ይህ የአውሮጳ የሙዚቃ ውድድር መድረክ በዓለም ዙሪያ ተወዳጅ የሆኑ ሙዚቀኞችን አፍርተዋል። ለምሳሌ በዓለም ታዋቂዋ የፖፕ የሙዚቃ ተጫዋች ሴሊን ዲዮን ይህ የውድድር መድረክ ለ33ኛ ጊዜ በዘረጋው መድረክ ላይ ተሳትፋ ባቀረበችው የፈረንሳይኛ ሙዚቃ በዓለም የሙዚቃ መድረክ ኮከብ ለመሆን መብቃቷ ይታወቃል። አባ በመባል የሚታወቀው የስዊድን የፖፕ ሙዚቃ ባንድ አባላትም እንደ ጎርጎሮሳውያን አቆጣጠር በ1974 ዓ ም ዋተርሉ የተሰኘውን ሙዚቃ አቅርበው በማሸነፋቸው ተደናቂነትን አግኝተዋል። ዘንድሮ አርባ ሀገራት ለውድድር ቀርቦ በማጣሪያ 27 ሀገራት ለአሸናፊነት ስለተወዳደሩበት ስለ ስድሳኛው የአውሮጳ ሀገራት የሙዚቃ ውድድር ዩሮቪዥን ሶንግ ኮንቴስት ያጠናቅር ነው። መሰናዶ እስከዚሁ ነበር። አድማጮች መልካም ምሽት እያልኩ በሚቀጥለው ሳምንት በሌላ ርዕስ እስክንገናኝ ልሰናበት። አዜብ ታደሰነኝ ጤና ይስጥልኝ።